ከጋምቤላ ክልል የወርቅ ማዕድንን ለማውጣት ቦታ መረጣ ላይ ነበሩ የተባሉ አቶ ሰለሞን ጋሻውና ሹፌራቸው ከደቡብ ሱዳን ተሻግረው በመጡ ታጣቂዎች መገደላቸውን የወረዳው ምክትል አስተዳዳሪና የውሃና ማዕድን ጽሕፈት ቤት ኃላፊ አቶ ኡጁሉ ሉቲ ለአሜሪካ ድምጽ ተናግረዋል። ከተማ ትንሽ ርቀት አለሁ። አጋጣሚ ነው። እነሱ መኪና ውስጥ ነው ያገኘኋቸው። መኪና ያገኝተው እንደ નાચ આંદુ વા አቶ ኡጁሉ ታጣቂዎቹ ከቦታ ቦታ እንደሚንቀሳቀሱ ገልጸው ባለሀብቱና ሹፌሩን ያገኘዋቸው በአጋጣሚ መሆኑን ተናግረዋል። ኃላፊው አክለውም ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ የነበሩ የኢትዮጵያ ፌዴራል ፖሊስ እና የአካባቢው ሚሊሻ ኃይሎች በታጣቂዎቹ ላይ ወሰዱት ባሉት እርምጃ ሁለት የሙርሌ ታጣቂዎች መገደላቸውን ተናግረዋል።

በደቡብ ሱዳን ታላቁ ፒቦር አስተዳደር ዋና አስተዳዳሪ ጎላ ቦዮይ ስለ ጉዳዩ የሚያውቁት ነገር እንደሌለ ለቪኦኤ ተናግረዋል። በማያውቁት ጉዳይ ላይ ምንም መረጃ መስጠት እንደማይችሉ ገልጸዋል። በጋምቤላ ክልል ዲማ ወረዳ የሚገኙ ቀበሌዎች ከደቡብ ሱዳን ጋር የሚዋሰኑ በመሆናቸው በአካባቢው ታጥቀው የሚንቀሳቀሱ የሙርሌ ጎሳ ታጣቂዎች በተደጋጋሚ ዘረፋ ይፈጽማሉ ሲሉ ክስ አሰምተዋል። ከብት ፈለጋ ነው። የከብት ዘርፊያ ነበረ። ድንገም አሁን እነሱ መንገድ ላይ አግኝተው የበደላቸው ሌቦኝ ናቸው፣ የከብት ዘራፊዎች ናቸው እንዳለ ከደቡብ ሱዳን ድንበር አቋርጠው ወደ ኢትዮጵያ የሚገቡ የሙርሌ ታጣቂዎች በጋምቤላ ክልል የተለያዩ ቀበሌዎች ውስጥ ሲቪሎችን በመግደል እና በዘረፋ ላይ በመሰማራት የተለያየ ጊዜ በተደጋጋሚ ከኢትዮጵያ በኩል ቅሬታ ይቀርብባቸዋል። ይህ ቅሬታ በተመለከተ ስለ ጉዳዩ ምላሽ እንዲሰጡት የደቡብ ሱዳን መንግስት መከላከያ ኃይል ቃል አቀባይ ሉል ሩአይ ጠይቀናቸው አካባቢው በታላቁ ፒቦር አስተዳደር ራሱን Continuou. የምተዳደር በመሆኑ የሙርሌ ታጣቂዎችን ጉዳይ ከዚያ እንድንጠይቅ ነግረውናል። ፒቦሪ አስተዳደር ዋና አስተዳዳሪ ጎላ ቦይ ደግሞ በጋምቤላ ክልል መንግስት ስለተገለጸው የባለ ሀብቱ ጥቃት የሚያውቁት ነገር እንደሌለ ተናግረዋል። ከሁለት ዓመት በፊት ታጣቂዎቹ የኢትዮጵያን ድንበር አቋርጠው ሲቪሎችን መግደላቸውን፣ ማቁሰላቸውን እና አግቶ መውሰዳቸውን በተመለከተ የአሜሪካ ድምፅ ዘገባን አጠናቅረው ነበር። በወቅቱም በጉዳዩ ላይ ምላሽ የሰጡን የደ ሱዳን የታላቁ ፒቦሪ አስተዳደር ቃል አቀባይና የወጣቶች የባህልና የኢንፎርሜሽን ሚኒስትር ጃይ አዶንግራናይ ደቡብ ሱዳን ሶስት የተለያዩ የአስተዳደር አካባቢዎች እንዳሉ፣ አንደኛው አራት የተለያዩ ጎሳዎችን የያዘው ታላቁ የፒቦሪ አስተዳደር አካባቢ ወይም ግሬት ፒቦሪ አድሚኒስትሬቲቭ ኤሪያ የሚባለው መሆኑን ገልጸዋል። ሙርሌ ከእነዚህ አራት ጎሳዎች ውስጥ አንዱ ጎሳ ሲሆን ይህንን ጥቃት የሚፈጽሙት ግለሰቦች ከዚህ ጎሳ የወጡ ግን ደግሞ ማ ማህበረሰቡን የማይወክሉ የታጠቁ ግለሰቦች መሆናቸውን ገልጸው ነበር። ታጣቂዎቹ ጥቃቱን የሚፈጽሙት በኢትዮጵያውያን ብቻ ሳይሆን በደቡብ ሱዳናዊ ላይም በመሆኑ ጥቃቱን ለማስቆም ኢትዮጵያና ደቡብ ሱዳን መነጋገራቸውን ገልጸውልን ነበር። የወረዳው ምክትል አስተዳዳሪና የውሃና ማዕድን ጽህፈት ቤት ኃላፊ አቶ ጁሉሉትም መንግስት ይህንን ግምት ውስጥ በማስገባት አካባቢው በፌደራል ፖሊስ ጭምር እየተጠበቀ መሆኑን ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። Vamos.